በኢትዮጵያ 84 የግል ከፍተኛ የትምህርት ተቋማት በመማር ማስተማር ስራው እንዳይቀጥሉ እንደተወሰነባቸው የሀገሪቱ የትምህርትና ስልጠና ባለስልጣን አስታወቀ። እርምጃው የተወሰደው ተቋማቱ ዳግም እንዲመዘገቡ የወጣውን መመሪያ ባለማክበራቸው እንደሆነ የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ ለአሜሪካ ድምፅ አስታውቀዋል። አስተያየት የሰጡን የዘርፉ ተዋናዮች ደግሞ ለዳግም ምዝገባው የተሰጠው ጊዜ አጭር ነው። የምዝገባ መመሪያውም ውይይት ያልተደረገበት እና የማይሰራ ነው ሲሉ ቅሬታቸውን ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል። የኢትዮጵያ ትምህርትና ስልጠና ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ማርታ አድማሱ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የትምህርት ጥራትን ለማሻሻል በተያዘው አካሄድ መሰረት የግል ከፍተኛ ትምህርት ተቋማትን እንደ አዲስ መመዝገብና አቅማቸውን መፈተሽ አስፈላጊ ሆኗል ይላሉ በዚህ መሰረት በሀገር ደረጃ 372 የትምህርት ተቋማት ዳግም እንዲመዘገቡ ጥሪ ይቀርቦላቸው እስካሁን ባልተመዘገቡት ላይ እርምጃ ተወስዷል በማለት ገልጸዋል ያው ሳይመዘገቡ ከቀሩ ቀደም ሲል እንደነገርኩ በገዛ ፈቃዳቸው ከዚህ ትራም ትማለታቸውን ነው መውጣታቸውን ነው የሚያሳየው እና በቃ አልፈለጉም። ስላልፈለጉ ወደ ሌሎች ተማሪዎቻቸውን እስከ ጥር ሰላሳ እስከ ጥር መጀመሪያ ወደ ሌሎች በዚህ በዳግም ምዝገባ ሂደት ወዳለፉ ተቋማት ወደዛ እንዲያስተላልፉ ይለቁ ደግሞ ከኛ ኤግዚት ፎርም አለ የሚሞሉበት ሲወጡ ፎርም ወልቶ የሚወጡት ፎርም አለ እሱን እንዲሞሉ ክሊራንስን ከኛ እንዲወስዱ የሚል እንዳክልላቸው ደብዳቤ ከዚ በዚህ መሰረት እንግዲህ አሁን በተባለው ጊዜ ቅንትን ካላሉ ይህ ያስፈላጊውን ነገር አሟልተው ከዚህ ከማስተማር ፈቃዳቸውን በገዛ ፈቃዳቸው ካላቋረጡ እና ካልመለሱ በፍትሐ ብሔር በወንጀልም ተጠያቂ እንዲሆኑ እና ከፍትህ ሚኒስቴር ጋር በጋራ እየሰራን ነው። ስለ ጉዳዩ አስተያየት የሰጡን የዘርፉ ተዋናዮች በበኩላቸው ውሳኔውን ተቃውመዋል። እርምጃ ከተወሰደባቸው ተቋማት አንዱ በሆነው ስኪልማርት ኢንተርናሽናል ኮሌጅ በሚባል ተቋም ውስጥ እንደሚሰሩ በመጥቀስ የግል አስተያየታቸውን የሰጡን አቶ በቀለ ምንዳ ውሳኔው ስህተት ነው በማለት ቅሬታቸውን ገልጸዋል። ካለፉት ሦስት ዓመታት ጀምሮ የአስራ ሁለተኛ ክፍል ፈተናን እያለፉ ያሉት ተማሪዎች ጥቂት በመሆናቸው በመጀመሪያና በሁለተኛ ዲግሪ ደረጃ የሚማሩ ተማሪዎች እያገኘን አይደለንም። በዚህ የተነሳም የገቢ አቅማችን ተዳክመዋል በማለት የገለጹት አቶ በቀለ በዚህ ወቅት እንዲህ አይነት እርምጃ መውሰድ ተገቢ አይደለም ይላሉ። ለዳግም ምዝገባ ሂደቱ በቂ ጊዜ አልተሰጠም በማለትም ውሳኔውን ይተቻሉ። በቅርቡ ዳግም ምዝገባ የሚባል ስርዓት አስተዋወቁን። ለዚህ ምዝገባ የሚያገለግል የወጣ መመሪያ ነበር። አንዳንዱ በተወሰነ ደረጃ ከፍት ያለ ነው። ለአንዳንዶቻችንም ድንገተኛ ነው። በዚህ ምዝገባ መሰረት ተመዝገቡ ሲባል ከነበሩ ተቋማት መቶ ሁለት አካባቢ የሚሆኑ መጀመሪያ እንዳልተመዘገቡ በሚዲያ አብረ እናያየ ነው። እኛ እኛም ከዛ ተቋም ውስጥ አንዱ ነበር። አልተመዘገብንም። ምንድን ነው እንግዲህ ማለት የሰጠው ይሄ በሰላሳ ቀን ውስጥ ደብዳቤ የወጣው ታኅሳስ ሁለት ነው አስታውሳለሁ። በሰላሳ ቀን ውስጥ ነው የሚለው። በእኛ እይታ የተሰጠው ጊዜ አጭር ነው። ሌላው ነገር ይሁን እንኳ ቢባል ማለት ነው። ተገቢነቱም ለእኔ አይታየኝም። ተቋማት አዲስ ተማሪ እንዳይቀበሉ እጃቸው ላይ ያለውን ግን ቢያንስ አስጨርሰው አስመርቀው ከሴክተሩ እንዲወጡ መደረግ ነበረበት የሚል እምነት አለ። የባለስልጣን መስሪያ ቤቱ የስራ ኃላፊ ማርታ አድማሱ በበኩላቸው በዚህ ቅሬታ አይስማሙም። የዳግም ምዝገባ ጊዜ አጭር ነው ምናምን የሚሉት ተቀባይነት የለው እኛ አንደኛ መጀመሪያ ግንዛቤ ፈጥረን ነው ወደዚህ ነገር የገባ ነው ቀን እኮ ሰጠናቸዋል ድጋሚ ምክንያታቸውን አቅርበው እንዲመዘገቡ ከጥቅምት አስራ ስምንት እስከ ሀያ ሁለት ጊዜ ሰጠናቸዋል የትምህርት ተቋማቸው ስምም ሆነ የራሳቸው ማንነት እንዳይጠቀስ የጠየቁን አንድ የዘርፉ ተዋናይ ደግሞ ተቋማቸው ዳግም ከተመዘገቡት መካከል ቢሆንም መመሪያው ግን ተቋማቱን የሚያስቀጥል አይደለም ውይይትም አልተደረገበትም፣ ይላሉ የማውጣት ሂደቱ ላይ ተቋማትም ሆነ የግል ከፍተኛ ትምህርት ተቋማት ማህበር አልተሳተፈበትም። ከዛ በኋላ ግን የግንዛቤ ማስጨበጫ በሚል አንድ ቀን ትምህርት ሚኒስቴር አዳራሽ ላይ ጠርተውን መመሪያውን የማስተዋወቅ ስራ ሰርተዋል። ይሄ መመሪያ ግን ከወጣና ካለቀ በኋላ እንጂ በማውጣት ሂደቱ ላይ የግል ከፍተኛ ትምህርት ተቋማት ምንም ተሳትፎ የላቸው። አሁን ትልቁ ችግር ምንድን ነው መሰለህ? በፊት የኤጀንሲ ቦርድ ውስጥ የግል ከፍተኛ ትምህርት ተቋማት ማህበር አንድ አባል ነበር ስለዚህ ማንኛውም መመሪያ ሊወጣ ሂደቶች ሲወጡ እንደ ቦርድ አባልነት ማህበሩ ስለሚሳተ ቢያንስ ይኖረን ነበር። አሁን ላይ ግን ያ ነገር ቀርቶ የግል ከፍተኛ ትምህርት ተቋማት ምንም የቦርድ አባልም አይደሉም፣ ተሳታፊም አይደሉም። የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ በበኩላቸው መመሪያው በበርካታ መድረኮች ላይ ለውይይት የቀረበ ነው በማለት ትችቱን ውድቅ አድርገዋል። ባለቤቶቹ እና በተወካዮቻቸው ተወክለው እዛ ላይ ተሳትፈዋል። በዛ ተሳትፈው እዛ ላይ ግባት አጠቃላይ አግኝተው እንደገና ደግሞ ያላቸውን አስተያየት በኢሜይል ተልኮላቸው በኢሜይል ምላሽ እንዲሰጡ ጽፈው እንዲሰጡ እዛ ላይ ከሚያነሱት ሀሳብ በተጨማሪ በጽሁፍም ጭምር ምላሽ እንዲሰጡ ተደርጎ እንዲካተትልን የሚሉት ሀሳብ እንትን ተብሎ እንዲካተት ተደርጎ በዛ መልክ ከነሱ የቀረቡትን ሀሳቦች የስኪል ማርት ኢንተርናሽናል ኮሌጅ ባልደረባው አቶ በቀለ ምንዳ የግል ከፍተኛ ትምህርት ተቋማት ልዩ ልዩ ችግሮች እያሉባቸው፣ በዚህ ላይ እንዲህ አይነት መመሪያ ማውጣት ተቋማቱን ከጨዋታ ውጪ ለማድረግ ስለታሰበ ነው ብለዋል። ከምናገኘው የተማሪ ቁጥር ገበያውን እንግዲህ መንግስት በብዙ መልኩ ሰፖርት ከማያደርገው ሴክተር ይሄ አንዱ ነው። ይሄ ባለበት ተቋማት ራን የሚያደርጉት ከተማሪ በሚሰበስቡት ገቢ ብቻ ሆኖ ባለበት ሁኔታ ነባራዊ ሀቅ ወደዚህ ማምጣት ተማሪ ገበያው ላይ የለም ማለት ከገበያው መውጣት ምንም የለም። ሴክተሩ በራሱ እየገፋን ወጥቷል። ይሄ ደግሞ መነሻው ብዬ ማስበው ለእኔ ሀምሳ ተቋማት ሲበጣናል በተደጋጋሚ የተባለ ነው። አጋጣሚ የተባለ ሚስጥር አይደለም ማውረው በሚዲያ የተባለ ነገር ነው። ስለዚህ ከእነኝህ ማስፈጸኛ መንገዶች አንዱ ይሄ ነው። መስፈርቱን ማክበት ተቋማት በራሳቸው ጊዜ እንዲወጡ ማድረግ ነው። ስሜ እንዳይጠቀስ ያሉት የአንድ ተቋም ባልደረባም ተቋማቱ ስራ ላይ እንዲቀጥሉ የተፈለገ አይመስለኝም ይላሉ። ተኛ ትምህርት ተቋማት እንግዲህ ወደፊት የባለስልጣን መስሪያ ቤቱ ይሄንን ያስቀመጠውን የዳግም ምዝገባ ሂደት ምን ያህል ባስቀመጠው አግባብ ይሄድበታል የሚሆን ወደፊት የምናየው ሆኖ አሁን ግን በዚህ ባስቀመጠው አግባብ ከሄደ አብዛኞቹ አሁን ለመመዝገብ ያመለከቱ ተቋማት በራሰን በራሳችን ትንሽ አጣብቂኝ ነው ና የመጫወቻ ሜዳውን የማጥበብና ተቋማት በከፍተኛ ሁኔታ ፍራስትሬት እንዲያደርጉ የሚመስል ነገር ነው። አሁን እኮ እነ ሰማንያ አራቱ ለመመዝገብ ስላላመለከቱ ብቻ እንጂ ካመለከቱት ውስጥ ራሱ ምን ያህሉ ይቀጥላል የሚለው ትልቅ አጠያቂ ጉዳይ ነው ያለው። ምክንያቱም መስፈርቱ በጣም ስትሪንጀንት ነው እና ለተቋማት ከባድ ነው በጣም አሁን አለመፈለግ እና የሆነ ባትኖር የምትመረጥበት አይነት ሁኔታ ላይ ነው ያለ ነው የሚመስል ከሚስር መስሪያ ቤቱም ስፔሻሪ ሰባት ሰባት መስሪያ ቤት ነው። ቃል አቀባይዋ ማርታ አድማሱ በበኩላቸው ዳግም መመዝገብ ከነበረባቸው 372 ኮሌጆች በዚህ ሂደት ያለፉት 102 ተቋማት መሆናቸውን ገልጸው ከነዚህ ውስጥም እርምጃ የተወሰደባቸው 84ቱ ናቸው ብለዋል። በሌሎች 9 ኮሌጆችም ላይ በቀጣይ እርምጃ እንደሚወሰድ አስጠንቅቀዋል። ሆኖም የዳግመ ምዝገባ ሂደቱ ተቋማቱን ከስራ የማስወጣት ዓላማ የለውም ብለዋል። አንድ ስራሽ አንድ ነገር ተግባራዊ መሆን ሲጀምር በጥሩ የሚደግፉት ይኖራሉ። ያው በተቃራኒም እንትን የሚያደርግ ሰው ይኖራል እና እኛ ደግሞ እንደ ሀገር የትምህርት ጥራት መጠጥ ማስጠበቅ አለብን፣ ማሻሻል አለብን። አጠቃላይ የእኛ ዓላማ እንደ ሀገር የትምህርት ጥራት ነው፣ የትምህርትና ስልጠና ጥራትን ማስጠበቅና ማሻሻል ስለሆነ የእኛም ኃላፊነትም የተቋም መስሪያ ቤት የተቋቋመበት አላማ ይሄ ነው ስለዚህ ያንን ከማድረግ አንጻር ምንም እነሱን የመዝጋት ዓላማ እነሱን ከስራ እንዲወጡ የማድረግ ምናምን አይደለም፣ ስራቸውን በአግባቡ እንዲሰሩ የማድረግ ነው። በጉዳዩ ዙሪያ የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር አመራሮችን አስተያየት ለማግኘት ያደረግነው ነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ